በቅድሚያም አበይት ርዕሶቹ በኢትዮጵያ ትልቅ ሀገራዊ የፖለቲካ ኃይል ለማደራጀት የሚያስችል ኮሚቴ መቋቋሙ ይፋ ተደረገ። በቅርቡ የተፈቱት የቀድሞ የአንድነት ፓርቲ አመራር አቶ አንዱአለም አራጌና ፓርቲውን በመወከል የተወካዮች ምክር ቤት ተመራጭ የነበሩት አቶ ግርማ ሰይፉ ከኮሚቴው አባላት መካከል ይገኙበታል። በሰሜን ምስራቅ ናይጄሪያ በደረሱ ሁለት የአጥፍቶ ጠፊ የቦምብ ፍንዳታዎች ቢያንስ 31 ሰዎች መገደላቸው ተነገረ። አጥፍቶ ጠፊዎቹ የታጣቂው ቦኮ ሀራም አባላት ሳይሆኑ አይቀሩም ተብሏል። መቄዶንያ የሀገሯን ስያሜ ለመለወጥ ዛሬ ከግሪክ ጋር ስምምነት ፈጸመች። የቀድሞዋ ዩጎዝላቪያ አካል የነበረችው መቄዶንያ በስምምነቱ መሰረት ስያሜዋን ወደ ሰሜን መቄዶንያ ሪፐብሊክ ትቀይራለች። ዜናው በዝርዝር በኢትዮጵያ ገዢውን ፓርቲ የመፎካከርና አማራጭ የሆነ ትልቅ ሀገራዊ የፖለቲካ ኃይል ለማደራጀት የሚያስችል ኮሚቴ መቋቋሙ ይፋ ተደረገ። በሰማያዊ ፓርቲ አስተባባሪነት የተቋቋመው የጋራ ኮሚቴ ከእስር የተፈቱና ታዋቂ የፖለቲካ ሰዎችን ያካተተ ነው። ከገዢው ፓርቲ የተለየ አማራጭ የፖለቲካ ሀሳብ ያላቸውን ኃይሎች የማደራጀት ዓላማ ያለው ኮሚቴ መመስረቱ የተነገረው ዛሬ አዲስ አበባ ላይ በተሰጠ ጋዜጣዊ መግለጫ ነው። ለዓመታት በእስር ቆይተው በቅርቡ የተፈቱት የቀድሞ የአንድነት ፓርቲ አመራር አቶ አንዷለም አራጌ እና ፓርቲውን በመወከል በተወካዮች ምክር ቤት ብቸኛ የተቃዋሚ ፓርቲ ተመራጭ የነበሩት አቶ ግርማ ሰይፉ ከኮሚቴው አባላት መካከል ይገኙበታል። አቶ ግርማ ለዶይቸ ቨለ እንደተናገሩት የጋራ ኮሚቴ የተቋቋመበት ምክንያት አሁን በኢትዮጵያ ውስጥ ያለውን የተበጣጠሰ የተቃውሞ ፖለቲካ ወደ ሀሳብ ፖለቲካ ለማሳደግ ተባብሮ መስራት ያስፈልጋል በሚል እሳቤ እንደሆነ ገልጸዋል። ይህ ስራ ረጅም ጊዜ ነው የነበረው ሲሰራ። አሁን ግን ባለፈው ሳምንት ሰማያዊ ፓርቲ ወደ አንድ ትልቅ ሀገራዊ ፓርቲ የማሳደግ አላማ አለን ብሎ በመነሳቱ በሌላም በኩል እንደዚህ የነበሩ እንቅስቃሴዎች መኖራቸውን ስለምናውቅ በተለያየ ቦታ ተበታት ነው የሚገኙትን በማሰባሰብ በአንድ የጋራ ራዕይ እና የጋራ ተልዕኮ ሰንቀት ሀሳብ መሰረት ያደረገ የፖለቲካ ሀይል ካልመሰረትን በተበታተነ ሁኔታ ገዥውን ፓርቲ እንገጥማለን ብለን ብንነሳ በዝረራ ከመሸነፍ ውጭ ጥቅም የለውም። እኛ ራሳችን በሰራ ነው ጥፋት ደግሞ ደግሞ የገዥውን ፓርቲ መኮንን የማይቻል የራሳችንን ድርሻ ለመወጣት ካለን ፍላጎት የተነሳ ነው። ጠቅላይ ሚኒስትር አብይ አህመድ የፖለቲካ ምህዳሩ መከፈቱን በተለያየ መንገድ መግለጻቸውን ያስታወሱት አቶ ግርማ በዚያ ላይ ተመርኩዘው ኢትዮጵያ ውስጥ አማራጭ የፖለቲካ ኃይል ለመመስረት መንቀሳቀስ የሚቻልበት እድል አለ በሚል ኮሚቴውን መመስረታቸውን ተናግረዋል። የኮሚቴውን አስተባባሪነት ሚና እየተወጣ ያለው የሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ ሰፋም ኢትዮጵያ ውስጥ ያለውን የለውጥ ጅምር ለማስቀጠልና እውን ለማድረግ አማራጭ የፖለቲካ ኃይል ያስፈልጋል በሚል እንቅስቃሴው መጀመሩን ለዶይቸ ቨለ ተናግረዋል። ኃይል ለማሰባሰብ ደግሞ ሰማያዊ ኃላፊነት ወስዶ በብሔራዊ ምክር ቤት ደረጃ የጉባኤ አዘጋጅ ኮሚቴ አቋቁሞ እየሰራ ነው ያለው እና በጉባኤውም በምክር ቤቱም በስራ አስፈጻሚ የታመነበት ነው ሀሳብ ይህንን። ግን ሌሎች አሁን አዲስ ክስተት አለ ኢትዮጵያ ውስጥ እስረኞች ተፈተዋል። በፖለቲካው ራቅ ብሎ የቆዩ ሰዎች የመቀላቀል ግንባል ያላቸው ከፓርቲ በተለያየ ምክንያት የወጡ ሰዎችንም ያለፈው ምቅር ብለን የመጋበዝ ሲጨምር ነው እና በእነዚህ ምክንያቶች ያንን በምክር ቤት የተቋቋመውን የጉባኤ አዘጋጅ ኮሚቴ ተቀላቅለው ለኢትዮጵያ አንድ አማራጭ የፖለቲካ ኃይል ከገዢው በተቃራኒ ማለት ነው ለማድረግ እንዲሰሩ እጅን እንዲያደረጉን ጥሪ ነው ያቀረብ ነው። አሁን የተጀመረው እንቅስቃሴ አዲስ ፓርቲ የመመስረትም ሆነ ሰማያዊ ፓርቲን የማክሰም አካሄድ እንዳልሆነ አቶ የሺዋስ ተናግረዋል። ይልቁንም ከተለያዩ ፓርቲዎች ጋር የመዋሃድና የማደግ ፍላጎት ያለው ሰማያዊ ፓርቲን ትልቅ የማድረግ አካሄድ እንደሆነ አስረድተዋል። በሰሜን ምስራቅ ናይጄሪያ በደረሱ ሁለት የአጥፍቶ ጠፊ የቦምብ ፍንዳታዎች ቢያንስ 31 ሰዎች መገደላቸውን የአካባቢው ባለሥልጣንና የሚሊሻዎች መሪ ተናገሩ። አጥፍቶ ጠፊዎቹ የታጣቂው ቦኮ ሐራም አባላት ሳይሆኑ አይቀሩም ተብሏል። የቦምብ ፍንዳታው የደረሰው በቦርኖ ግዛት ዳንቦአ በተባለች ከተማ ትላንት ማምሻውን ነው። ከኢድ አልፈጥር በዓል የሚመለሱ የአካባቢውን ነዋሪዎች ኢላማ ካደረጉት ሁለት ፍንዳታዎች ተከትሎ በአደጋው ቦታ በተሰበሰቡ ሰዎች ላይ የቦኮ ሐራም ታጣቂዎች ባዙቃ ተኩሰዋል። ይህም የተጎጂዎቹን ቁጥር ከፍ እንዳደረገው የፈረንሳይ ዜና አገልግሎት ዘግቧል። የአካባቢው የሚሊሺያ መሪ በቡካራ ኮሎ በቦምብ ፍንዳታዎቹና በጥቃቱ 31 ሰዎች መገደላቸውንና 13 መቁሰላቸውን ተናግረዋል። ስማቸው እንዳይገለጽ የጠየቁ አንድ የአካባቢው ባለሥልጣን የሟቾቹን ቁጥር እንደተባለው መሆኑን አረጋግጠው ሆኖም ቁጥራቸው ሊጨምር እንደሚችል ተናግረዋል። ከቆሰሉት ብዙዎቹ የመትረፍ ዕድላቸው አናሳ ነው ብለዋል ባለሥልጣኑ። አብዛኞቹ የሞቱት ከሁለቱ አጥፍቶ አጥፊዎች ጥቂት ደቂቃዎች በኋላ ከከተማይቱ ውጭ በተተኮሰ ተወንጫፊ ሮኬት ነው ሲሉም አክለዋል። ላለፈው አንድ ሳምንት በነፍስ አድን መርከብ በሜዲትራኒያን ባህር ላይ የቆዩ 630 ስደተኞች ዛሬ ስፔን ገቡ። ስደተኞቹ በባህር ላይ እንዲቆዩ የተገደዱት እነርሱን የጫነችው መርከብ በጣሊያን ወደቦች እንዳትቆም ከተከለከለች በኋላ ነበር። የግብረሰናይ ድርጅቶች ጥምረት ንብረት የሆነችው አኳሪያስ የተሰኘችው መርከብ በሜዲትራኒያን ባህር ከመስጠም የተረፉ ስደተኞችን አሳፍራ ወደ ጣሊያን ያቀናችው ባለፈው ሳምንት ቅዳሜ ነበር። መርከቢቷ በጣሊያን ወደቦች እንዳትቆም የከለከሉት የጣሊያን ባለሥልጣናት ማልታ ስደተኞቹን እንድትቀበል ጠይቀው ነበር። ማልታም ስደተኞቹን ለመቀበል አሻፈረኝ በማለቷ 11 ሕፃናትና 123 ያለ ጠባቂ የቀሩ አዳጊዎችን ጨምሮ ስደተኞቹ ለሳምንት በባህር ላይ ሲንገላቱ ቆይተዋል። አዳጊዎቹ ከኢትዮጵያ ከኤርትራና ሱዳን የመጡ ናቸው ተብሏል። በአውሮጳ ከፍተኛ መነጋገሪያ ሆኖ የሰነበተው ይህ ጉዳይ እልባት ያገኘው ስፔን ስደተኞቹን ለመቀበል ከተስማማች በኋላ ነው። አኳሪየስን ጨምሮ በሦስት መርከብ የተጫኑ ስደተኞች ዛሬ ስፔን ሲገቡ በእርዳታ ሰራተኞች አቀባበል ተደርጎላቸዋል። የድንበር የለሹ ሐኪሞች ቡድን የስፔን ቅርንጫፍ ኃላፊ ዴቪድ ንጉዌራ፣ ስፔን ስደተኞቹ ወደ ሀገሯ እንዲገቡ ብትፈቅድም ሌሎች አውሮፓ ሀገራትም ለነፍሳድን መርከቦች ወደቦቻቸውን ዝግ ሊያደርጉ ይችላሉ የሚል ስጋት እንዳላቸው ተናግረዋል። በአውሮፓ ሀገራት መካከል በስደተኞች ጉዳይ ላይ የሚታየው ክፍፍል የፈረንሳዩ ፕሬዝደንት ኢማኑዌል ማክሮና የጀርመኗ መራየተ መንግስት አንጌላ ሜርክል በመጪው ማክሰኞ የሚያደርጉት ውይይት ዋነኛ አጀንዳ ይሆናል ተብሏል። ይህ ዶይቸ በለ ነው። በየመኗ የወደብ ከተማ ሁዴዳ ባለፉት ሁለት ሳምንታት ብቻ አምስት ሺህ የሚጠጉ ቤተሰቦች መፈናቀላቸውን የተባበሩት መንግስታት ድርጅት አስታወቀ። በአየር ድብደባ ጭምር የታገዘው በከተማይቱ እየተደረገ ያለው ከፍተኛ ውጊያ ዛሬም ተጠናክሮ ቀጥሏል። በሳውዲ አረቢያ መራሹ ወታደራዊ ጥምረት የሚደገፈው የየመን መንግስት የወደብ ከተማይቱን ከሁቲ አማጽያን መልሶ ለመንጠቅ ሲሞክር ቆይቷል። በከተማይቱ አልፎ አልፎ ይታይ የነበረው ግጭት ወደ ለየለት ውጊያ የተሸጋገረው ባለፈው ረቡዕ ነበር። ውጊያው በቋፍ ያለውን የየመን ሰብአዊ ቀውስ እንዳያባብሰው ተሰግቷል። በከተማይቱ ያለውን ውጊያ ሽሽት ባለፉት ሁለት ሳምንታት ብቻ 4458 ቤተሰቦች ሆዴዳን ጥለው መሰደዳቸውን የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ዛሬ አስታውቋል። ጉዳዩ ያሳሰበው የተባበሩት መንግስታት ድርጅት ልዩ ልዑኩን ወደ የመን መዲና ሰንዓ ቢልክም ውጊያው መቀጠሉ ተነግሯል። የተመድ ልዩ ልዑክ ማርቲን ግሪፍስ ከሁቴ አማጽያን ጋር ዛሬ ተገናኝተው ተነጋግረዋል። የተባበሩት መንግስታት ድርጅት አድሎ ያደርጋል ሲሉ የሚከሱት አማጽያኑ ከውይይቱ በኋላ እንደተናገሩት ማንኛውም የሰላም ውይይት ለማድረግ ከባድ ጋሬጣዎች ነበሩ ብለዋል። መቄዶንያ የሀገሯን ስያሜ ለመለወጥ ዛሬ ከግሪክ ጋር ስምምነት ፈጸመች። ስምምነቱ ሀገሪቱ በስያሜው ምክንያት ከግሪክ ጋር ላለፉት 27 ዓመታት የቆየችበትን ውዝግብ የሚፈታ ነው ተብሏል። ታሪካዊ ነው የተባለውን የዛሬውን ስምምነት በፊርማቸው ያጸደቁት የሁለቱ ሀገራት ውጭ ጉዳይ ሚኒስትሮች ናቸው። በስምምነቱ መሰረት የቀድሞዋ ዩጎዝላቪያ አካል የነበረችውና በጎርጎሮሳዊው 1991 ሀገር የሆነችው መቄዶንያ ስያሜዋን ወደ ሰሜን መቄዶንያ ሪፐብሊክ ትቀይራለች። ከጥንት ጀምሮ መቄዶንያ የተባለ ግዛት ያላት ግሪክ ስያሜው የግዛት ይገባኛል ያስነሳል በሚል አጥብቃ ስትቃወመው ቆይታለች። ሀገሪቱ እስካሁን ይዛ የቆየችው ስያሜም የግሪክን ጥንታዊ ስልጣኔና ባህል አላግባብ የተጋራ ነው ስትልም ትከሳለች። ግሪክና መቄዶንያ ዛሬ የተፈራረሙት ስምምነት የሁለቱም አገራት የተወካዮች ምክር ቤትን ዩንታ ገና ማግኘት ይጠበቅበታል። በአዲሱ ስያሜ ላይ በመቄዶንያ በኩል ህዝበ ውሳኔ ይካሄዳል ተብሎ ይጠበቃል። የመቄዶንያ ፕሬዝደንት ስምምነቱ ተግባራዊ እንዳይሆን ለማገድ ዝተዋል። ይህ ዶይቸ በለ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሜ በኢትዮጵያ ትልቅ ሀገራዊ የፖለቲካ ኃይል ለማደራጀት የሚያስችል ኮሚቴ መቋቋሙ ይፋ ተደረገ። በሰማያዊ ፓርቲ አስተባባሪነት የተቋቋመው የጋራ ኮሚቴ ከስር የተፈቱና ታዋቂ የፖለቲካ ሰዎችን ያካተተ ነው። በሰሜን ምስራቅ ናይጄሪያ በደረሱ ሁለት የአጥፍቶ ጠፊ የቦምብ ፍንዳታዎች ቢያንስ 31 ሰዎች መገደላቸው ተነገረ። ላለፈው አንድ ሳምንት በነፍስ አድን መርከብ በሜዲትራኒያን ባህር ላይ የቆዩ 630 ስደተኞች ዛሬ ስፔን ገቡ። ዜናው በዚሁ ተጠቃሏል። ሰላም